ከሀያ ሺህ በላይ የራያ ወረዳዎች የግጭት ተፈናቃዮች ያለ እርዳታ ለወራት መቆየታቸውን ገለጹ። ባለፈውም የያዝያ ወር ላይ የተቀሰቀሰውን ግጭት ተከትሎ ከኮረም ወፍላና ዛታ ወረዳዎች ወደ ዋግ ህምራና የሰሜን ወሎ ዞኖች የተፈናቀሉ ሰዎች ያለ በቂ ሰብአዊ ድጋፍ ለሶስት ወራት መቆየታቸውን ተናግረዋል። ተፈናቃዮቹ ጎዳና ላይ ከመተኛ ጀምሮ ለልመና ተዳርገናል ሲሉ ተናግረዋል። በአሁኑ ወቅት እርሳቸውም ተፈናቃይ መሆናቸውን የገለጹትና ኮረም ከተማን ለሁለት ዓመት በከንቲባነት የመሩት አቶ ብርሃኑ ኃይሉም ከሶስቱ ወረዳዎች የተፈናቀለው ህዝብ ብዛት ከ22000 እንደሚልቅ ጠቅሰው የምግብ አቅርቦቱ ውጥረት አሳሳቢ ነው ሲሉ و جمال من በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች መካከል ከሆነው ኮረም ከተማ ባለፈው ሚያዝያ ወር በተቀሰቀሰው ግጭት ሳቢያ ከአምስት ቤተሰቦቻቸው ጋር ተፈናቅለው በሰቆጣ ከተማ ከተጠለሉ ነዋሪዎች አንዱ የሆኑት አስተያየት ሰጪ በአሳሳቢ የምግብና የመጠለያ እጥረት ውስጥ እንደሚገኙ ገልጸዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት እኒው አስተያየት ሰጪ በከተማው ተፈናቃዮች ይገኙበታል ያሉትን ሁኔታ አስረድተዋል። መንግስትም እርዳታ የሚያደርግ አልቻለም። ኢቭን ተፈናቃይ መኖሩ አለመኖሩ እራሱ ያውቃሉ አያውቅም የሚለው ለእኛም ጥያቄ ምልክት ነው። እያንዳንዱ በሰው ቤት ተጠብቶ ነው ያለው። አንዳንድ ባለሀብቶች የክራይ ምናምን ያቅማቸውን እያገዙን ነው እንጂ ለሰወሶር ያክል አደጋ ላይ ይወደቃል እኛ ማለት ነው። በሰወሶር ውስጥ ምንም አይነት የተደረገ ድጋፍ የለም። ዋግኽምራ ራሱ ዞን የቻለውን ያህል ለማድረግ ቢሞክርም ይህን ሁሉ ሰው ግን ከአቅሙ በላይ ነው። በዞኑም ይፈታ አይደለም። በርካታ ሰው ሀይል ነው በጎ አድራጊ በሚያደርጉላቸው የገንዘብ ድጋፍ ቤት ተከራይቶ እንደሚኖሩ አስተያየት ሰጪው ጠቁመው ህይወታቸውን ለማቆየት የሚያስችል የምግብ አቅርቦት ለማግኘት ግን መቸገራቸውን አመልክተዋል። በረንዳ ወርቆ የሚያድር ነው አብዛኛው። ምንም ነገር የለው። ዘመድ ያለም ወደ ዘመድ ተቸግሮ ነው የሚኖረው። ለምሳሌ ኔ በልቼ ማድረው እዛ በነበረ የኮረም ያለኝ ሀብት ንብረት የሸጥ የላኩልኝ እስካሁን ደስጦ ይቻለ ነገ እግዚአብሔር ያውቃል። ከሰው ተጠግሱ የሚለምን አለ። ጉልበት ያለው በየሆቴሉ የተቀጠራለ። ጉልበት የሌለውም ደግሞ በየሆቴሉ እየለመነ ይኖራል። በርካታ ኃይል ማለት ነው። ከዛታ አካባቢ ተፈናቅለው በቆቦ ከተማ የሚገኙና ስማቸው በተመሳሳይ የደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጭም ተፈናቃዩ ማህበረሰብ በምግብ እጦት ደርሶበታል ባሉት ውስኩልና መማረሩን አስረድተዋል። እኛ ያለ ነው አምስት ራሳችን ነው። ቤት ኪራይ ነው ሁለት ሺህ ብር ነው። ተተላይተን ያለ ነው በዛ ልክ የኖረ ውድነቱ በጣም ከፍተኛ ነው ያለው። በጣም አት ነው። መጠለያ ተሰጥቶ ነበረ። እዛ መጠለያ ላይ ልጆች ሲሳመም ምናምን ቤት ተከራይተናል። ሌላ የምትደርሰው ደመወዜ ሶስት ሺ አንድ መቶ ናት። እንዲህ ነው ብዬ ልገልጽላት፣ በጣም ነው ምነሮን ያለው እዛ ይለመድ ነው። የራሳችን ቤት ሆኖ በተጣጣሚ ደመወዛችን ብንኖር ማለት ነው ያን የመውቀል ቤት ለምደህ እዚ እኔ እንደ ይሄ ነው ብዬ ልገልጽልህ አልችልም። በጣም ከባድ ና ከባድ ነው። ከአስር ሺ የሚልቁ የኮረም ወፍላ ና ዛታ ወረዳ ተፈናቃዮችን ያስተናገደው የዋግ ምራ ብሔረሰብ አስተዳደር ዞን አደጋ መከላከል ና ምግብ ዋስትና ተጠሪ ጽህፈት ቤት የቅድመ ማስጠንቀቂያ ምላሽ ቡድን መሪ ዝናሽ ወርቁ በበኩላ ያላቸው በዞኑ አቅም የተፈናቃዮቹን ጥያቄዎች ለመመለስ አይቻልም ብለዋል። ሚያዝያ ስምንት ነው የመጡት። ሚያዝያ ስምንት ላይ አስራ አንድ ሺህ ዘጠና ሁለት ተፈናቃዮች አሉ። አሁን መጠለያ ለማዘጋጀት ምናምን አሁን አንችልም ማለት ነው። አቅም የለንም፣ እንኳኑም የለንም የምንመግበው። እንኳን እንደመጡ የመገብናቸው ለአንድ ሰው ሀያ አምስት ኪሎግራም ነው የሰጠነው። ማግኘት የሚገባው እንኳን አይደለም የሰጠነው፣ ምክንያቱም ያለችውን መጠባበቂያ ብለን ያስቀመጥናትን ነው አንስተን የሰጠነው። እንደገና የሰላሙ ሁኔታ መንገዱ ያለ ነው ድጋፍ እኳ ክልሉ ሌላ ስቤት ሌላ ማሳላን ዝናብ አጠር ነው በተፈጥሮም እንግዲህ በጣም በድርቅ የሚጠቅ አካባቢ ነው ከዛ ጋር ተያይዞ ደግሞ የአምናው ደግሞ ድርቅ በጣም በከፍተኛ ደረጃ ብዙ ህብረተሰብን የጎዳ ስለሆነ ይሄ ተፈናቃይ ሲጨመር ደግሞ አይደለም ተፈናቃዩ ማሪውም ተጋላጭ ይሆናል በህፃናት አድን ድርጅት የካሽ አስራ አራት ሺህ ብር በሁለት ዙር የሚሰጥ ገና ልየት አድርገን ሶስት ወረዳውን እንዲሁም ደግሞ ሰቆጣ ከተማ ደግሞ ያሉ ተፈናቃይ ከኦሮሚያ ከዚህ ከመተማ በሰሜኑ ጦርነት ደግሞ እዚህ ነቅስ ተጌ ባላ ምናምን አካባቢ ያሉ ሰዎች አሉ ያልሄዱ ማለት ነው። እነዛን ሰዎችን ጨምረን አንድ ሺ አምስት መቶ ላባ አወራ የሁለት ዙር በአንድ ዙር ሰባት ሺ በአንድ ዙር ሰባት ሺ አስራ አራት ሺ ብር ድጋፍ እንግዲህ አግኝተናል። እሱን እየታውን አጠናቀን አሁን መዝገብ አካውንት ከፈታ ላይ ይገኛሉ ማለት ነው። የኮረም ከተማ ጊዜ አስተዳደር ከንቲባ አቶ ብርሃኑ ሀይሉ ከሀያ ሁለት ሺ በላይ ሰዎች ከቀያቸው ተፈናቅለው መውጣታቸውን አረጋግጠዋል። ከነዚህም የሚበዙት ተፈናቃዮች በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ እንዲሁም በሐሙሲትና ጥራሪ አካባቢዎች ላይ እንደሚገኙ ጠቅሰው በሰሜን ወሎ ዞን ደግሞ በቆቦ፣ ሮቢት ጎብዬና ወልዲያ ከተሞች ከህብረተሰቡ ጋር ተጠግተው በመኖር ላይ እንደሚገኙ ጠቁመዋል። ተፈናቃዮቹ ያነሱት የምግብ እጥረት ችግር ትክክለኛ መሆኑን የገለጹት ከንቲባው ተደጋጋሚ ሙከራዎችን ስለማድረጋቸውና እስካሁን ግን የተገኘ ተጨባጭ ምላሽ እንደሌለ አስረድተዋል። ተከታታይ የሆነ እርዳታ የለም። ጠይቀናል እኮ እርዳታ ግን ሊሰጥ ግን አልቻለም። ምክንያቱም ምክንያት ማለት ነው እንጂ እርዳታ ብዙ ተጠይቀናል። ጭራሽ ግን እርዳታ ሊሰጥ አይችልም ነው የሚሉት። ስለዚህ ሶስት በሙሉ በአጠቃላይ ተከታታይ የሆነ ህግ እርዳታ አላገኝም ዙ ማለት ነው። ጭራሽ ክልሉ የሰጠንም ያናገረንም ነገር የለም። በዚህ ዙሪያ ያለ ማፍታ ያገኘናቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባያበል ለተፈናቃዮቹ የምግብ ጥያቄ አፋጣኝ ምላሽ እንደሚሰጥ አስታውቀዋል። ዋግ ላይ ላሉት ለአስር ሺህ የሚሆኑ ተጠቃሚዎች ማለት ነው ነድበናን ለሰሜን ወሎ ላሉትም ለዚህ ለአንዳማጣ ዙሪያ ት መድበናል። ደብ አድርገን ኦልሬዲ በሂደት ላይ ነው ያለው ለማጓጓዝ ማለት ነው። ከሀያ ሺህ የሚልቁ ሰዎች የተፈናቀሉባቸውን የኮረም ወፍላና ዛታ ወረዳዎች የፌዴራሉ መንግስትና የፕሪቶሪያው ስምምነት አከራካሪ ሲሉ ይጠሯቸዋል። የሰሜን ኢትዮጵያው ጦርነት በሰላም ስምምነቱ ከተቋጨ በኋላ ላለፉት ሶስት አመታት ወረዳዎቹን በጊዜያዊነት ሲያስተዳድሩ የቆዩት አመራሮችና የመብት ጠያቄዎች ግን የማንነትና ራስን በራስ የማ አስተዳደር ጥያቄ የሚነሳባቸው ይሏቸዋል። ከጦርነቱ በፊት አካባቢዎቹን ሲያስተዳድር የነበረው የትግራይ ክልል ጊዜ አስተዳደር ደግሞ አከራካሪ ያልሆነ በትግራይ ክልል ወሰን የተካለለ ቦታ ነው ሲል ይሟገታል። በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂያዊ ግምገማ ባለፈው ማክሰኞ በአዲስ አበባ ሲካሄድ ተፈራራሚ ወገኖች ተፈናቃዮችን ወደ ነበሩበት ለመመለስ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሀድ የሚፈጽሟቸውን ተግባራት ደረጃ በደረጃ ለመቀጠል እንደተስማሙ የአፍሪካ ሕብረት ማስታወቁ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ